ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብታሙ ስዩም በመስተንግደው፣ ኤልያስ አስማሪ ደግሞ በድምፅና ምስል ቅንብሩ አብረናችሁ እናመሻለን። ዛሬ እንግዲህ ዘለግ ያለውን ጊዜያችንን የምንሰጠው በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር የምናደርገው ውይይት ነው። የዛሬውን እንግዳችንን ከመሸጋገሪያው በኋላ አስታውቃችኋለሁ። የዛሬን በተለይ በዋሽንግተን ዲሲና አካባቢዋ በሚደረጉ የበጎ አድራጎት እንቅስቃሴዎችና ባህልና ትውፊትን በሚያስተዋውቁ መድረኮች አዘጋጅነቱ ይታወቃል። ሚስ ኢትዮጵያ ዩስኤ የቆንጂና ውድድርን ጨምሮ የኢትዮጵያንና አፍሪካውያን አልባሳትን የሚያስተዋውቁ መድረኮችን በመፍጠር ወጣት ትውልድ ኢትዮጵያውያንም በራሳቸው እንዲተማመኑ፣ በባህላቸው እንዲኮሩ ለማድረግ ጥረዋል። ዛሬ የኒህ መድረኮች ፋይዳ ለማወቅ ብሎም ዓመታትን ካሳለፈው ልምዱ በጥቂቱ ለመስማት እንግዲ አድርጌ ጋብዣዋለሁ። እንግዳዬ ተስፋሁን አዱኛ ይባላል። ከቨርጂኒያ በስልክ መስመር ከእኛ ጋር ይቆያል። ተስፋሁን፣ እንኳን ወደ ስርጭታችን በሰላም መጣ። ሰላም፣ እኔም ስለጋበዛችሁኝ አመሰግናለሁ። ድል ድጋሚ አሁንም አመሰግናለሁ። እኛም እናመሰግናለን። ተስፋውን እንግዲህ በብዙዎች ዘንድ የምትታወቀው የበጎ አድራጎት እንቅስቃሴዎችና የኢትዮጵያውያንን ባህል በማሳየት ባቀዱ ወይም ለማሳየት በሚዘጋጁ መድረኮች አዘጋጅነት ነው። ወደ እነዚህ እንቅስቃሴዎች እንድትገባ መነሻ የሆኑ ምክንያቶች እንዴት ምን ነበሩ? እስቲ አጀማመሩን በጥቂቱ ንገረን። ልክ ነው እንግዲህ እዚህ ሀገር መጠን በትምህርትም በልምድም የምናገኛቸውን ነገሮች ወደ ራሳችን ኮሚኒቲ ወደ ማህበረሰባችን ለመውሰድ ከሚል በዛ የተነሳ ነው። ትልቁ ነገር ደግሞ ሀገራችን ላይ ያሉት ብዙ ችግሮች የእያንዳንዳችን አስተዋጽኦ ካልተካከለበት፣ ያ አትሊስት መቀየር ሙሉ ለሙሉ ባንችልም እንኳን መቀነስም አንችልበት ደረጃ ስለሚሆን በሙያዬ በልምዴ ምን ማድረግ አለብኝ የሚለው ነገር እሱ ነው ዋናው ትልቁ ነገር ወደዚህ ሙያ እንድገባ ያደረገኝ። እንግዲህ በየአመቱ የተለያዩ መድረኮችን ታዘጋጃለህ። የቁንጅና ውድድር፣ የባህል አልባሳት ትርኢት እና የመሳሰሉትን መጥቀስ ይቻላል። እነዚህ መድረኮች መዘጋጀታቸው ለትውልድ ኢትዮጵያን የሚሰጡት ጠቀሜታ ምንድን ነው ብለህ ታስባለህ? ፋይዳቸው ምንድን ነው? ፋይዳቸው ሁልጊዜ አንድ አገር የማህበረሰቡ አስተዋጽኦ ነው። እንግዲህ ሀገር እንዲሆን የሚያደርገው እና ሁሉም በየተሰማራበት የስራ ዘርፍ የሚችለውን ካደረገ የምንፈልገውን ለውጥ በአንዴ ባናመጣው በጊዜ ሂደት ልናገኘው የምንችለው ነገር ነው። ያም ነው እንግዲህ ከአመት ወደ አመት እያደገ ሌሎች ብዙዎችን እንድንደርስ እያደረገን ያለው አንደኛ፣ ድጋፍ የሚሰጠን አካል በምንሰራው ነገር ሲኮራበት፣ ሁለተኛ፣ ሌሎቹ ከኛ ተምረው የእኛን አርአያ ተከትለው እንዲሄዱ ስናደርግ፣ ሶስተኛ፣ እነዛ የረዳናቸው ሰዎች ራሳቸውንም ቤተሰባቸውንም ለውጠው ስናይ የበለጠ እንድንሰራ ያደርገናል። እና እያንዳንዳችን የተሰጠን ጊዜ ዛሬ ነው። ዛሬ ለማህበረሰባችን፣ ዛሬ ለሀገራችን፣ ዛሬ ለኮሚኒቲያችን የምንሰጣት ትንሿ ነገር ወደፊት ትልቅ መርታ እንደሚያመጣ ምንም ጥርጥር የለውም። ስለዚህ ውጤቶቹ፣ እድገቶቹን ስናየው ያ የምንሰራው ነገር ፍሬ እንዳለው እናይበታለን ማለት ነው። እንግዲህ እስከ ዛሬ አንተ ባስተባበርካቸው የተለያዩ የበጎ አድራጎት እንቅስቃሴዎች ውስጥ ተጠቃሚ የሆኑ ታዳጊ ኢትዮጵያውያን ሕጻናት ኢትዮጵያውያን አሉ። እነሱን ከሚያግዙ ይቅርታ፣ ተቋማት ጋርም አብረህ ትሰራለህ። ከየትኞቹ ተቋማት ጋር በአሁኑ ጊዜ አብረህ እየሰራ ይገኛል? እስካሁን ድረስስ የሰጣችኋቸው ድጋፍና ያበረከታችኋቸው የሰብአዊ ድጋፍ ይዘቶች ምን ላይ የሚያተኩሩ ናቸው? ልክ ነው። ብዙ ጊዜ የሚስ ኢትዮጵያ ፓጀንት የሚያደርገው ሀገር በቀል የሆን የበጎ አድራጎት ድርጅቶችን ነው። እንግዲህ ለተወሰኑ ከሁለት አመት እና ከሶስት አመት በላይ ሜሪ ጆይን በገንዘብ፣ በአልባሳት፣ በቁሳቁስ የህክምና የአንድ ኤን ቪ ራሳችሁ መጣችሁ የቀረጻችሁት አንድ ኮንቴነር የሚሆኑ እቃዎች ልከናል። የትምህርት መሳሪያዎች አሉበት፣ የህክምና ቁሳቁሶች አሉበት፣ አልባሳት አለበት። ብዙ ከማህበረሰቡ በዶኔሽን የምንሰበስባቸውን ነገሮች ለሜሪጆ የበጎ አድራጎት ድርጅት አስተዋጽኦ አድርገናል። ይሄን ስል እንግዲህ በዚህ ውስጥ ደግሞ እዚህ ያለው በጎ አድራጎት ፈቃደኛ የኢትዮጵያ ኮሚኒቲም ሆነ የአሜሪካው ማህበረሰብ ትልቅ እገዛ አድርጎልናል። ከዛም አልፎ ደግሞ የመሰረት በጎ አድራጎት ድርጅት እንደዚሁ በተለያየ መልኩ እገዛ አድርገናል። ለምሳሌ ከሚጠቀሱት ነገሮች በገንዘብ እንዲሁም ደግሞ ከጎዳና ላይ አዲስ አበባ ውስጥ የተነሱ እናቶች፣ ወጣት እናቶች ወደ መቶ ሰባ ሁለት የሚኖሩ የሚሆኑ ወጣቶች እናቶችን ከጎዳና ላይ ሲያነሳ የመሰረት በጎ አድራጎት ድርጅት ከመቶ ዘጠና በላይ አልጋዎች፣ ተደራራቢ አልጋዎች ኮሚኒቲውን በማስተባበር ተሰርቶላቸዋል። የተለያዩ የሙያት ስልጠና እንዲሰጣቸው በዛው በመሰረት በጎ አድራጎት በኩል ገዛ ተደርገዋል። አሁን ደግሞ ትኩረት ለሴቶችና ና ለህጻናት ባለፉት ሁለት ሳምንት የተለያዩ እዚሁ የአስተዋጽኦ ምሽቶችን አዘጋጅተን እርዳታ እንዲያገኙ ፋሲሊቴት እናደርጋለን። ከመረዳቱም ጀርባ ደግሞ ያን ኦርጋናይዜሽን ምን እንደሚሰራ ምን እያደረገ እንደሆነ እንደገና የሰጠናቸውንም ነገሮች ደግሞ በአግባቡ ተጠቅመው ለዳሁ ማህበረሰብ ማድረሳቸውን ደግሞ የምንከታተልባቸው የተለያዩ ሜካኒዝሞችን እንሞክራለን። በሴም ታይም ደግሞ ባለፈውም አገራችን በተነሳው ጦርነት ምክንያት ለደረሱ ለተፈናቀሉት ወገኖች መርጃ የሚሆን ትልቅ ዝግጅት ተካሄደው እንደዚሁ በዛ ላይ ወደ ሶስት መቶ ምናምን ከሶስት መቶ ሺህ ዶላር በላይ አሰባስበን በአይዞን ገቢ አድርገናል። እንግዲህ ጥቂቶች ናቸው እነዚህ፣ ግን ከዚህም በላይ ያው መስራት ይቻላል። ማህበረሰቡ መደጋገፍ ከቻለ ችግሮቻችን አትሊስት መቅረፍ እንኳ ባንችል መቀነስ የምንችልባቸው መንገዶች ይሆናል ብዬ አስባለሁ። በዚህ እንግዲህ መሰል ዝግጅቶችን በማሰናዳት ሂደት ውስጥ ከበርካታ ትውልደ ኢትዮጵያውያን ወጣቶች ጋር የመስራት አጋጣሚውን ያገኘህ ይመስለኛል። ስለ ኢትዮጵያና ስለ ኢትዮጵያውያን ባህል ያላቸው እውቀት ምን ያክል ነው? በግል ስትመዝነው ከነዚህ ከእነዚህ ወጣቶች ጋር ባደረግከው ቆይታና፣ እንዲህ ሀሳቦችን ስትለዋወጥ ስለ ኢትዮጵያ ያላቸው እይታ ምን ይመስላል? እሱ ነው ዋናው። ትልቁ ነገር ደግሞ ይህንን ወጣቱን ጀነሬሽን ለምሳሌ ሚስ ኢትዮጵያ ሲ አላማው ቁንጅና ከበጎ አድራጎት ጋር ነው። አንድ ቆንጆ የሚባል ሴት ወይም ወጣት ትልቁ መስፈርቱ የሚሆነው ለማህበረሰቡ የሚያደርጉት አስተዋጽኦና ውጫዊና ውስጣዊ ቁንጅናቸውን ማለት ነው። ስለዚህ አንዱን ከአንዱ በምናወዳደርበት ጊዜ ትልቁ ጎበዝ የሆኑትን ወጣቶች ወደፊት በማምጣት ነው። አንደኛ በባህላቸው እንዲኮሩ፣ ሁለተኛ ለማህበረሰባቸው የጀርባ አጥንት እንዲሆኑ፣ ሶስተኛ ደግሞ በትምህርታቸው ባላቸው ፊልድ ላይ ጠንከር ብለው እንዲሄዱበት፣ እርስ በርስ በማወዳደር አንዱ አንዱን በማየት አርአያ በመሆን ለሀገራቸው ደግሞ እነሱ ተስፋ እንዲሆኑ ማዘጋጀት የሚለውን ነገር በተለያየ በሚደረጉት የመድረክ ውድድሮች ላይ ስናደርግ እነሱ ደግሞ ያንን የበለጠ አጉልተውት የበለጠ እንዲሰሩት ለምሳሌ አንድ ኮንቴነር እቃ ፓክ አድርጎ አዘጋጅቶ፣ አሽጎ ምንም አይነት ገንዘብ ሳይከፈላቸው በራሳቸው ጊዜ ቤተሰቦቻቸውን አስቸግረው ራይድ ጠይቀው መጠው ያንን ማድረግ ቀላል ነገር አይደለም። ይህ እንግዲህ የእነሱ ያላቸውን ፍቅርና ለሀገራቸው ያላቸውን ስሜት ነው የሚገልጸው እና አሁን ባለፉት ሁለት ዓመት በተለይ ኮቪድ መጡ ነገሮችን ዝግጅቶችን ለማድረግ ቢያደናቅፈንም በዙም እና በተለያዩ ነገሮች ግን ስቲል በጠራናቸው ሰዓት ፈቃደኛ ሆነው እያገዙ እየረዱ ናቸው። ያ ደግሞ ወደፊት ተስፋ እንደሚሆኑ በዛ እንድናይ አድርገውናል። እንግዲህ እንደነዚህ ያሉ ዝግጅቶችን በምትሰሩበት ጊዜ ነገር ሁሉ አልጋ በአልጋ ይሆናል ማለት አይደለም። አንዳንድ የሚገጥሙ መሰናክሎችና የተለያዩ ፈተናዎች ይኖራሉ። ምን አበይት ፈተናዎች የምንላቸው ምንድናቸው? እንዴት ሳደርጋችሁ ፈታችኋቸው በአመታት ጉዟችሁ ውስጥ እርግጥ ነው እንዳልከው ነው። ምንም ነገር ቀላል ነገር የለም። እስፔሻሊ የአሜሪካን ሀገር ው ታይም በጣም ቫሉ ባለበት ሁኔታ ሰውን ታማኝነት የማግኘት ይሄ ደግሞ በበጎ ያለ ክፍያ የሚሰራ ነገር ስለሆነ አርቲስቶችም ሆነ የንግድ ማህበረሰብ፣ እንዲሁ ቮለንተሮች፣ ወጣቶች ያንን ነገር ለመስራት የሁሉም አስተዋጽኦ ከሌለበት አሁን የምናስበውን ነገር ለማድረግ አይቻልም ነበር። ለዚህም ሁሉ ስራ ትልቁን አስተዋጽኦ ያደረገው በጎ ፈቃደኛ ጊዜያቸውን የሚሰጡ ወጣቶች፣ እንደገና የንግዱ ማህበረሰብ፣ አርቲስቶች በዚህ ላይ ትልቅ አስተዋጽኦ አድርገዋል። ግን ታይም ማነጅ አድርጎ በሚፈለገው ሰዓትና በሚፈለገው ጊዜ ሰዎችን ለማምጣት የራሳቸው የህይወት ውጣ ውረዶች አሉ፣ የስራ ጉዳይ አለ። እነዛ እነዛ ፈተናዎች ናቸው። ግን በአንድ ጊዜ አይደለም የመጣው፣ በጊዜ ሂደት ነው። የምናደርገውን ነገር ስናሳያቸው፣ እተኛ ለሚሰሩት ነገር ደግሞ እውቅና ስንሰጣቸው በሰርተፊኬት በምስጋና እንዲሁም በተለይ ኮሌጅ ተማሪዎች ቮሎንቴር አወራቸውን ለተለያየ የኮሌጅ አገልግሎት ይጠቀሙበታል እና እሱን እሱን አገሩ በሚፈቅደው አማክለን ስለምንሰጥ ነገሮቹን ቀላል እንዲሆን ባያደርጉትም፣ ግን የምንፈልገውን አትሊስት በተወሰነ ደረጃ እንድናደርገው እገዛ አድርገዋል እና እኛም ደግሞ የምንሰራውን የግድ ለዛ ለረዱ ሰዎች ምን እንደተደረገ እንዲያዩት የምናደርግባቸው ብዙ መንገዶችን እና አማራጮችን እንጠቀማለን። መልካም ተስፋውን ከመለያየታችን በፊት በቀቡ ቴስት ኦፍ አፍሪካ የሚል ትርኢት ለማሰናዳት እየተንቀሳቀስክ ባለበት ሰዓት ነው ያገኘው። የዚህኛው ትርኢት ትኩረትስ ምንድን ነው? ምን ምን ነገሮችን ለማድረግ አስባችኋል? አዎ፣ አሁን እንግዲህ ቴስት ኦፍ አፍሪካ በኢትዮጵያን አዲስ አመት ዋዜማና በአዲስ አመት ቀን በዚህ በቨርጂኒያ የሚካሄድ ትልቅ ባዛር ነው። አንደኛ አሁን ባለው የኢኮኖሚ ብዙ ውጣ ውረዶች የንግዱ ማህበረሰብ በተለያየ መልኩ የተጎዳበት ነው፣ አንደኛ። ሁለተኛ ደግሞ በጋራ በመቆም አብሮ በመስራት አብሮ የሚፈለገው ነገር በማድረግ ያለውን ችግር በተወሰነ መጠን ይቀርፋል በሚል እና አገርንም ባህልንም ከማስተዋወቅ አንጻር ትልቅ መርታ አለው በሚል የጥቁር ቢዝነሶችን ወደ ፊት ለፊት መጥተው በጋራ ሆኖ ራሳቸውንም ጠቅመው ማህበረሰባቸውንም የሚጠቅሙበት በዛው አጋጣሚ ደግሞ ስለ ባህላቸው ስለ ድርጅታቸው የሚያስተዋውቁበት አዲስ ዓመትም የሚከበርበት በሚል ጥቁሮችን አሪያ በመሆን ሁሉንም ኢትዮጵያኑን ብቻ ሳይሆን መላው አፍሪካን እና ሌሎችን ጥቁሮችን በማሰባሰብ በጋራ የሆነ የሁለት ቀን ትልቅ ባዛር ነው። ያው እንደሚታወቀው ስፕሪንግፊልድ ትልቁ ሞል ነው በቨርጂኒያ ውስጥ የሚገኘው። እነሱም ይሄን ሀሳባችንን ተቀብለው በጋራ በሰፊው እየተንቀሳቀስ ይገኛለን። እጅግ በጣም አመሰግናለሁ። ተስፋውን አዱኛ የበጎ አድራጎት እንቅስቃሴዎችና የኢትዮጵያንን ባህል ለማሳየት ባቀዱ መድረኮች ጠቀሜታና ፋይዳ ዙሪያ ሀሳብን ስላጋርሃን በአድማጮቼ ስም በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። እኔም ቪኦኤን ሁልጊዜ የምናደርጋቸውን ነገሩ እየተከታተላችሁ በማቅረብ ሕዝብ እንዲያውቀው በማድረግ በመረጃም ደረጃ ሪከርድ እያደረጋችሁን በማስቀመጥ የምታደርጉትን አስተዋጽኦ አመሰግናለሁ። አሁንም በሚዘጋጀው ዝግጅት ቴስት ኦፍ አፍሪካ አት ኢትዮጵያ እንዲሄድ በሚለው ዲሴምበር ሴፕቴምበር ቴን እና ኢለብን ሁሉም ሰው መጥቶ ባህሉን ድርጅቶችን በመደገፍ አስተዋጽኦ እንዲያደርግ ጥሪ ያቀርባለሁ። በጣም አመሰግናለሁ። መልካም ቀን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው፣ ከአሜሪካ ድምፅ። በመቀጠል ኤደን ገረመው በሳምንት ውስጥ ጎልቶ የታዩ የማህበራዊ ጉዳይ ርዕሶችን ጠቅልላ አድርጋ ታቀርብልናለች። የደቡብ ኦሞ የቲያትር ፕሮዳክሽን ኩባንያ ተንቀሳቃሽ ትምህርት ለመላው ሙርሲ የሚል ሀሳብን በመያዝ አካባቢውን በትምህርት ለመለወጥ መነሳቱን በፌስቡክ ገጹ ላይ አስታውቋል። በመጪው ሁድም ትራኒያ ኮኮሳይኒ ወይም ዳኛው የተሰኘ በሙርሲ ብሔረሰብ የማንነት መሰረቶች ላይ የሚያጠነጥን የመልቲሚዲያ ቲያትር በታላቁ ብሔራዊ ቲያትር ከቀኑ 11 ሰዓት ጀምሮ በነጻ እንደሚያሳይ አስታውቋል። በቲያትሩ ላይ የሙርሲ ብሔረሰብ አባላት መድረኩን እንደሚቆጣጠሩም ነው የተነገረው። ተቋሙ ስለ ቲያትር የላቀ እውቀት በሌላቸውና የብሔረሰቡን ተወላጆች በማስተውን በእንግሊዝ ሀገር ከሚገኙ የመልቲሚዲያ ቴክኖሎጂ አጋሩ ጋር በመሆን የኢትዮጵያ የቲያትር አቀራረብ ላይ ያልተለመደና ለየት ያለ ነገርን ለማሳየት ማቀዱን አስታውቋል። ተቋሙ በአካባቢው ተወልዶ ባደገና በውጭ ሀገራት ተጉዞ የተለያዩ የቲያትርና የቋንቋ ትምህርቶችን በተማረ ግለሰብ ተነሳሽነት መመስረቱም በፌስቡክ ገጹ ላይ ተገልጿል። ቲያትሩ በቀጣይ በአውሮፓ ከተሞች፣ ካናዳ፣ አሜሪካና አውስትራሊያ እንደሚቀርብም የተቋሙ የፌስቡክ ገጽ አስታውቋል። ሌላ ና ሎው ኤንድ ኦርደር የተሰኙት ፊልሞች ላይ የተወነው ዝነኛው የፊልም ባለሙያ ፖል ሰርቪኖ በ83 ዓመቱ ከዚህ ዓለም በሞት ተለየ። ተዋናዩ ፖል ሰርቪኖ ብዙ ጊዜ አጭበርባሪ፣ አለም ደግሞ የህግ አስከባሪ ገጸ ባህሪያቶቹ ይታወቃል። የተዋናዩ ቃል አቀባይ ሮጀር ሚል ፖል ሰርቪኖ ሰኞ ዕለት ማለዳ በኢንዲያና ግዛት በተፈጥሯዊ ሞት ህይወቱ ማለፉን ገልጿል። እንደ አውሮፓውያን አቆጣጠር በ1939 ዓ ም በብሩክሊን ኒውዮርክ የተወለደው ተዋናዩ ልጅነቱ ወደ ሙዚቃ ያደላ እንደነበረ ና በኋላም የሙዚቃና የቲያትር ትምህርት ቤት ገብቶ ወደ ፊልም ትወና ፊቱን እንዳዞረ በህይወት ታሪኩ ላይ ሰፍሯል። ተዋናዩ የሶስት ልጆች አባት ሲሆን የመጀመሪያ ጋብቻው የተወለደችው ሚራ ሶርቪኖ የኦስካር አሸናፊ ናት። ሌሎቹ ልጆችም ከእሱ ጋር በፊልሙ ላይ ይሳተፉ ነበር ሲል አሶሺየትድ ፕሬስ ዘግቧል። መጪው የአውሮፓውያኑ ዓመት 2023 ለሚካሄደው ዩሮቪዥን የተሰኘው የአውሮፓውያን የሙዚቃ ውድድር ዩክሬን ውስጥ ባለው ግጭት የተነሳ ብሪታንያ እንድታዘጋጅ መወሰኑን የውድድሩ አዘጋጆች ሰኞ ዕለት አስታወቁ። ብዙ አስርት ዓመታትን በተሻገረው የውድድሩ ባህል መሰረት በመጨረሻው ውድድር ላይ አሸናፊው ሀገር ቀጣዩን ውድድር ያዘጋጃል የሚል ህግ ቢኖርም የአውሮፓ የብሮድካስቲንግ ህብረት በጸጥታና በደህንነት ስጋት ምክንያት ብሪታንያ መጪውን ውድድር እንድታዘጋጅ ጋብዟል እንደ አቆጣጠር በ1998 ዓ ም ብሪታንያን ስታዘጋጅ መርሃ ግብሩን ያሰናዳው ቢቢሲ ዘንድሮም ዝግጅቱን እንዲያስተላልፍ የተደረገ ሲሆን ይህንን ዝግጅት በመደበኛነት ከ200 ሚሊዮን በላይ ተመልካቾች ይከታተሉታል። የቢቢሲ ዋና ዳይሬክተር ቲም ዳቪ ባወጡት መግለጫ ዩክሬናውያን ወዳጆቻችን እንደ አውሮፓውያን አቆጣጠር የመጪውን 2023 ዩሮቪዥን የሙዚቃ ውድድር ማዘጋጀት አለመቻላቸው ትልቁ የሚጸጽተን ነገር ነው ሲሉ ተናግረዋል። ዘገባው የሮይተርስ ነው። አሜሪካ ድምጽ ለተጠናቀረው የመዝናኛ ዜናዎች አደን ገረመው ከዋሽንግተን ዲሲ። ኤደንን ለመዝናኛዎቹ ዜናዎች እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። በአማራ ክልል ዋግ ኅምራ ብሔረሰብ ዞን ደሃና ወረዳ የሚገኙ አካል ጉዳተኛ ተማሪዎች ከመንግስት የሚሰጣቸው ድጎማ በመቋረጡ መቃብር ቤት ለማደር ለምኖ ለመኖር መገደዳቸውን አስታውቀዋል። መስፍን አራጌ ዝርዝሩን ይዟል። ታደሰ ጌታዊ ይባላል። በዋግምራ ብሔረሰብ ዞን ዳህና ወረዳ ሲውራ በተባለች የገጠር ቀበሌ ነው የተወለደው። ገና በልጅነቱ ነበር የዓይኑን ብርሃን ያጣው። የመራመድም ችግር እንዳለበት የሚጠቅሰው ወጣት ፈታኝ የህይወት ውጣ ውረዶችን እንዳሳለፈ ይናገራል። ግና ተስፋ መቁረጥ አያንበረክከኝም ይላል። ህልሜ የሚለውን ተምሮ የመለወጥ አላማ ለማሳካት በወረዳው ዋና ከተማ አምደ ወርቅ የመንግስት ትምህርት ቤት ውስጥ እየተማረ አስረኛ ክፍል መድረሱን በመዘከር ዝቅተኛ ገቢ ካላቸው ቤተሰቦች ሰዎች የተገኘው ታደሰ የትምህርት ወጪውን የዕለት ጉርሱንና የማረፊያ ቤት ኪራዩን የሚሸፍነው መንግስት ለአካል ጉዳተኛ ተማሪዎች የሚሰጠውን ድጎማ በመጠቀም ነበር። ድጎማው መቋረጡን ተከትሎ ግን ለችግር እንደተጋለጠ ገልጿል። በየወሩ ሊከፈለኝ የሚገባውን የአምስት ወር ክፍያ ሳላገኝ ቀርቻለሁ። በዓመት ለአልባሳት ይሰጠኝ የነበረው ስድስት መቶ ብር ተቋርጧል ብሏል። ያች ድጎማ በመቅረቷ እንግዲህ ከእያንዳንዳችን የልብሱን ጨምሮ ሁለት ሺህ ሰባት መቶ ነው የቀረብን። ሁለት ሰባት መቶ ብር ብትመጣ ለእኛ በጣም ብዙ እገዛ ናት። ስለዚህ ከሰዎች የምንፈልገው ድምፅ ሆኑን። እባካችሁ ድረሱልን እና የሚመለከተውን ደግሞ አናግሮ መፍትሄ የሚሰጠን ካለ ከብርቱ ተማሪዎች ተርታ ከተሸላሚ ኮከቦች ፈርጅ እፈረጅ ነበር የሚለው ታደሰ አሁን ተወዳዳሪነት ቀርቶ ክፍል ውስጥ ገብቶ ለመማር እያዳገተው እንደሆነ ጠቁመዋል። የሚገርመ ለስነ ልቦና ተፅዕኖ እንድዳረግ ያደረገኝ ነገር አንዱ እየለመንኩ ነው። የክላስ ጓደኞች ራሱ እየሳቁብኝ፣ እዛ ገብቼ ባለኝ ተሳትፎ እንኳን ለመሳተፍ ተፅዕኖ በጣም ደረሰብን። ተሸላሚ ከሚባሉት ተማሪ ተሽከርካሪዎች የምጠራ ነገር ነገር ባለመሆኑ ባጀታችንን እነሱ ሊሰሩልን ባለመቻላቸው ቻላቸው ህግም ስለአስታን የፍትህ ያለህ እያለ ነው። ህይወትን ለመምራት አማራጭ ያደረገው ልመናም ለስነ ልቦና ጫና እንደዳረገው ጠቅሷል። እኔ በእውነቱ ይህንን ስነግር ራሱን ባየ ተናነቀኝ ነው ከቤት ኪራይ እችክልል ተደርግ ያለው ከቤት ኪራይ እንድወጣ ተደርግ ያለው ማላውቀውን ልመናም። ያው በዛች ድጎማ በእርግጥ ህይወትን ብዙ መግፋት ባይቻልም የተወሰነች ታግዘኝ ነበር። ከዛች ድጎማ የማገኛት ነገር ምግብ እንኳን እንድቸገር ሆኛለሁ። ምግብ በኮንትራት ነበረ እያስመዘገብኩኝ የምበላው ከጥቃት ማለት ትንሽ ከሚሰሩ ምግብ ቤቶች ማለት ነው፣ በተወሰነ ርግን ሙሉ አይደለም እራት በልቼ ምሳል ተግማ ግን እሱንም እንዳጣን የተደረግኩት አሁን ባለመከፈሉ ሁሉም አገለለኝ። ሌላው አይነ ስውር አካል ጉዳተኛ አብርሃም ሹመት እትብቱ ከተቀበረበት ወላጆቹና ስድስት እህትና ወንድሞቹ ከሚኖሩበት ዳህና ወረዳ ዜሮ ዘጠኝ ቀበሌ ርቆ አምዶ ወርቅ መኖር ከጀመረ ዓመታት አልፈዋል። የቤተሰቤን ናፍቆት በትምህርቴ ለማካካስ ያደረግኩት ጥረት ተስፋ ሰጥቶኝ ዘጠነኛ ክፍል ደርሼ የነበረ የሚለው አብርሃም በድጎማው መቋረጥ ለከፋ ችግር እንደተጋለጠ ተናግሯል። ከሀምሪ ሁለት ሺ አስራ ሶስት እስከ ሲዳር ባለው የነበረንን ያው ታውቀዋለህ፣ ወቅታዊ የሀገራዊ ችግር ነበረ። በዚህ ችግር መንግስት ሰራተኛው የነበረው ደሞዝ ተከፍሎታል። የኛ ድጎማ ግን ምንም አይመለከታቸውም በሚል የተከለከል ትከፈለ እንደነበረ በሶስት ካምሳው ክራይ ስከፍል ነበር። ያ ሲቋረጥ ከዚህ ክራይ ስድስት ልጆችን የሚያሳድጉት ቤተሰቦቼ ለወራት በዘለቀ ጦርነት ንብረታቸው ወድሟል። በዝናብ እጥረት ምርታ አላገኙም። በዚህም ምክንያት እኔን የመርዳት አቅም የላቸውም የሚለው አብርሃም ከመንግስት ይደረግለት የነበረው ድጎማ መቋረጡን ተከትሎ ለምኖ መጉረስን መቃብር ቤት መተኛትን አማራጭ እንዳደረገ ይገልጻል። ምኖራው ቤተ ክርስቲያን ላይ መቃብር ቤት መተጠቅቸ ምኖረው በዛ ልጅ ደግሞ ምግብ ራሱ ኮንትራት ምንሰሶስ ከምሳ ስለሆነ ያ በመቋረጡ ምግብ ያው ለምን እንድንበላይ ነው መልቦ መጫን አለ እዚ ነገር ይጎሉናል። ችግሩ በትምህርቱ ውጤትም ላይ ያሳደረውን ተጽዕኖ አልደበቀም። የትምህርት ግህነት ተጓቶብኛል። ምክንያቱም የመበላው ሳታ ልመና ሄዳለሁ። ልመና ሲሄድ ደግሞ በዚያ ልክ ክላስ ያልፈኛል። ከአካል ጉዳተኞቹ በተገኘው መረጃ ድጎማው ከመቋረጡ በፊት ለአይነስውራን ሶስት መቶ አምሳ መስማት ለማይችሉ ሁለት መቶ አምሳ ና የአይምሮ እድገት ውስንነት ላለባቸው አንድ መቶ ብር ገደማ በየወሩ ድጎማ ይደረግላቸው ነበር። በዓመት ለአልባሳትም ስድስት መቶ ብር ሲሰጣቸው ነበር። በዋግምራ የሚገኙ ሌሎች ወረዳዎች ለአካል ጉዳተኞች የሚሰጠውን ድጎማ ሲያስቀጥሉ የዳህና ወረዳ በተለየ መልኩ ክፍያ ለመፈጸሙን ወቅሰዋል። በወረዳው በሚ የሚገኙ ሶስት ትምህርት ቤቶች ወደ ሁለት መቶ አካል ጉዳተኛ ተማሪዎች እንደሚገኙ አስተያየት ሰጪዎቹ ይናገራሉ። የዋግምራ ብሔረሰብ ዞን ትምህርት መምሪያ ምክትል ኃላፊ ፍታለሽ ምህረቴ ግን የችግሩን መከሰት አምነው ቁጥራቸውን ወደ አንድ መቶ ሰላሳ ስድስት ዝቅ ያደርጉታል። በ2013 ዓመተ ምህረት ሐምሌ፣ ነሐሴ እና ወረራ በተደረገበት ሰዓትና ጊዜ ሁሉም ማህበረሰብ ተረጋግቶ ከቦታው ባለመኖራችን ምክንያት የልጆቹ ውዝፍ ክፍያቸው አልተከፈላቸውም። ቀዳው ከወረዳው መልስ የተበጀተለት በጀት በቂ ባለመሆኑ የተነሳ ውዝፍ ክፍያቸውን አልከፈለም። ይሁን እንጂ የተማሪዎቹን ጥያቄ በአዲሱ በጀት ዓመት ለመመለስ ይሞከራል ሲሉ ቃል ገብተዋል። እንደ ብሔረሰብ አስተዳደር ጥያቄያቸውን እኛ ተቀብለን ከወረዳው ትምህርት ጽሕፈት ቤት ኃላፊ ጋርም በተመሳሳይ ከሚመለከታቸው አካላት ጋርም ተነጋግረን የእነዚህ ልጆች ክፍያ ግዴታ እንደሆነና መከፈል እንዳለበት ተግባብተን ነገር ግን ልንከፍላቸው ቸው የሚገባው እነሱ የሚታገሱንና በሚቀጥለው በጀት አመት ክፍያ እንፈጽማለን የሚል ነው የተግባባ ነው። በተመሳሳይ ሁኔታ በህዋት ቁጥጥር ስር ባሉ የአላማጣና አካባቢ ወረዳዎች ያገለግሉ የነበሩና በአማራ ክልል ሰሜን ወሎ ዞን የደሞዝ ክፍያቸውን ሲያገኙ የነበሩ የመንግስት ሰራተኞች ከአንድ አመት በላይ ምንም አይነት ክፍያ ሳያገኙ መቅረታቸውን ለአሜሪካ ድምፅ አስታውቀዋል። እንደ አስተያየት ሰጪዎቹ አብዛኞቹ መምህራን ናቸው። ከቤት ንብረት ተፈናቅሎ ምንም አይነት ደሞዝ ሳያገኙ ዓመት መቆየት በተለይ ለአካል ጉዳተኞች ከባድ ነው የሚሉት ባላማጣ ከተማ በአማርኛ መምህርነት ሲያገለግሉ እንደቆዩ የሚናገሩት አይነ ስውር አብርሃም ወሰን ናቸው። ያው በተፈጥሮ ወታዊ ችግር ደሞዝ ይከፈልን ነበረ፣ ግን አሁን መንግስት ወዳለው አካባቢ እንኳን ደሞዝ ከቀረ አመት ሆነን ማለት ነው። ጠይቀን ነበረ። ስንጠይቅ የሚሉት ለምሳሌ ዞን ላይ ያሉት አቋርጡ ተብለን ያቋረጥ ነው ይላሉ። ሰሜን ወሎ የሚከፍለን ማለት ነው። ዋግ ላይ ስትመጣ ደግሞ ለሌሎቹ ደግሞ ኮረም ምናምን ላሉት ደግሞ ዋግ ይከፍላል እና እኛ ስንጠይቅ ምንድን ነው የሚሉን አቋርጡ ተብለን ነው። በዚህ አጋጣሚ ዶክተር ጥላሁን የሚባሉ አሉ፣ የክልል ባለስልጣን ናቸው። እሳቸውንም አናግረን ነበር። ዞናችኋላ ከልንም የምናውቀው ነገር የለም የሚል ነው መልስ የሚሰጡን። እስካሁን በቃ አመታችን ሆነ ማለት ተርጉዳተኞች አለን አይደለም፣ ደሞዝ ቀርቶበት እና ደሞዝ መጥቶ እንኳን ምን ያክል ሊሟላል ይችላል የሚለውን ደግሞ ስታይ ከበድ ያደርገዋል የእኛን ኑሯችን። አሁን ከእጅ ወዳፍ ነው፣ ከእጅ ወዳፍም ራሱ የሚጠፋበት ጊዜ አለ። እኔ በተመለከተ በድመና ነው ያለ። የሰሜን ወሎ ዞን ገንዘብ መምሪያ ኃላፊ ወይዘሮ ጀነት ያያለው ችግሩ የተከሰተው የማጥራትና የመለየት ስራው ረጅም ጊዜ በመውሰዱ ነው ብለዋል። ሐምሌ ላይ ያው በተፈጠረው ችግር ከአካባቢው ለቀን ወደ ደሴ በመሄዳችን እዛ አካባቢ የወጡትንና ያመጡትን ግዴታ መለየት ነበረብን። የአካባቢ ማህበረሰብ የተቀላቀለም ስለነበረ እሱን የመለየት ስራ ሰርተን በግንባር ወደ ደሴ ሄዱትን እየከፈልን ቆይተናል። ነገር ግን ከደሴ ከተመለስን በኋላ በተለያየ መንገድ በተለይ የካቲትና ጥር ላይ በስደት ከተለያዩ ከሶስቱም ወረዳ ወደኛ አካባቢ የመጡበት ሁኔታ አለ። የራያ አላማጣ አላማጣ ከተማና ራያ ባላ ነው። ስለዚህ እነሱ ወረዳዎች ላይ ያሉ የመንግስት ሰራተኛዎችን ከማጥራት አኳያ ሰፊ ጊዜ የጨረሰበት ሁኔታ አለ። የተለያዩ ዶክመንቶች በመጥፋታቸው ምክንያት ሰራተኛ ስለመሆናቸውን ማረጋገጥ ባለመቻሉ ለረጅም ጊዜ የተቆየበት አለ። በራያ አላማጣ አላማጣ ከተማና ራያ ባላ አካባቢዎች ከአራት መቶ በላይ የመንግስት ሰራተኞች ደግሞ ሳይከፈላቸው መቆይታቸው ቸውን ጠቁመው በቅርቡ በተደረገው መግባባት ክፍያቸውን ለመፈጸም ዝግጅቶች መጠናቀቃቸውን ገልጸዋል። ከአመራሮች እና ከመንግስት ሰራተኛ ተወካይ እንዲሁም ከእኔን ጨምሮ ሄደን በአካል ተገናኝተን ችግሩ የተፈታበት ሁኔታ አለ። የመጀመሪያው ከሁለት ሺ አስራ አራት አኳያ የሰኔ ወር እንዲከፈላቸውና በቀጣይ ደግሞ ካሽ በሚመቻችበት ሰዓት በሂደት በአክሴመንት እየተከፈላቸው እንደሚመጣ አሁን ግን የሁለት ሺ አስራ አራት ሰኔ እንደሚገባላቸውና ከሐምሌ ጀምሮ ያለው ደመወዛቸው ግን ሙሉ በሙሉ ያው ተካቶ እንደ ማንኛው መንግስት ሰራተኛ እየተከፈላቸው እንዲቀጥል የክልሉ ገንዘብና ኢኮኖሚ ንብረትን ተጽፎልናል፣ እንዲገባላቸው እናደርጋለን። የህወት ኃይሎች ወደ ደቡብ ወሎና ሰሜን ሸዋ ዞኖች ዘልቀው ከመግባታቸው በፊት ሰሜን ወሎንና የዋግምራ ብሔረሰብ ዞንን ለረጅም ወራት ተቆጣጥረው መቆይታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የተከታተሉት የቆያችሁት ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶው አብሬያችሁ አመሸሁት ሀብታሙ ስዩም ነኝ። በድምፅና ምስል ምህንድስ ነው ደግሞ ኤልያስ አስማር የነገሰው በለን። መልካም ምሽት ይሁንላችሁ።